የኢትዮጵያ አየር መንገድ ዘመናዊውን ኤርባስ 350 አይሮፕላን በመግዛት ከአፍሪካ ቀዳሚ በዓለም ሰባተኛ ሆኗል። ይህ ጊዜ አየር መንገዱ ከዓለም መሪ አየር መንገዶች አንዱ መሆኑን ያሳያል፣ ይላሉ የዘርፉ ባለሙያዎች። አይሮፕላኑ ዛሬ የምረቃ በረራ አድርጓል። እስክንድር ፍሬው ተጨማሪ አለው። በኤርባስ 350 ለመብረር እንኳን ደህና መጣችሁ እንላለን ይህ የበረራ መስመር ቁጥር ኢቲ 9202 በአክሱም አባይ ግድብ እንዲሁም በባሌ ተራሮች አድርጎ ተመልሶ ወደ አዲስ አበባ የሚመጣ ይሆናል ድሃ በምትባለው ኢትዮጵያ አየር መንገድ ድሃ አይደለም ታዳጊ በሆነችው ሀገር የዚህ አየር መንገድ ውድድር ከበለጸጉት ካደጉት አያላን ጋር ነው ከሰባ ዓመታት በፊት ሲመሰረት ለአፍሪካ ቀዳሚ፣ ለጥቁሩ ዓለም ፋና ወጊ ነበር። ከትናንት እስከ ዛሬም ይህንኑ ስሙን ቀዳሚነቱን ይዞ ቀጥሏል። ዛሬ ከቦሌ አውሮፕላን ማረፊያ የተላለፈው መልእክት በዚህ ይጠቃለላል። የኢትዮጵያ አየር መንገድ ኤርባስ 350 የተባለውን ዘመናዊ አውሮፕላን ለመግዛት ከአፍሪካ የመጀመሪያ ከዓለም ደግሞ ሰባተኛ ሆኗል። ይሄው አውሮፕላንም ዛሬ የምረቃ በረራ አካሂዷል። ከበረራው ክፍል ዋና አብራሪ ሚኪያስ እባላለሁ። በዚህ በአፍሪካ የመጀመሪያ ጊዜ በኢትዮጵያ አየር መንገድ አማካኝነት በገባው ቼክ ዘመናዊ በሆነው ኤርባስ 350 አውሮፕላን የምረቃ በረራ ለመብረር ከኛ ጋር ስለመጣችሁ በራሴና በአየር መንገዱ ሰብ በጣም አመሰግናለሁ። በበረራ ኢንዱስትሪው ላይ ያተኮረ መጽሔት የሚያዘጋጁት እንግሊዛዊው ኢያን ሀርቢንሰን እንደሚሉት አየር መንገዱ ዘመናዊ አውሮፕላኖችን ቀድሞ ሲገዛ የመጀመሪያው አይደለም። ስለ ኢትዮጵያ አየር መንገድ የሚያስደንቀው ነገር ሁልጊዜም ቀዳሚ መሆኑ ነው። ሁሌም አዳዲስ የሚሰሩ አውሮፕላኖችን ይገዛሉ። ሰባት ዜሮ ሰባት የሚባለውን ሲገዙ ቀዳሚ ነበሩ። ሰባት ሰማንያ ሰባት የሚባለውንም ሲገዙ እንደዚሁ። ስለዚህ ሁልጊዜ የቀደሙ ቴክኖሎጂዎች ላይ ያተኩራሉ። ስለዚህ ይህ ለአንድ የአፍሪካ አየር መንገድ አስደናቂ ነው። የኤርባስ ኩባንያ የመካከለኛው ምስራቅ ዳይሬክተር ፎአድ አታር እንደሚሉትም አየር መንገዱ ይህንን አውሮፕላን ያገኘው ቀድሞ በማቀዱ ነው። አውሮፕላኑን ለመግዛት ጠይቀው ያላገኙም መኖራቸውን ነው የጠቆሙት። ኤርባስ 350 ደግሞ ዘመኑ ያፈራው ቀዳሚ አውሮፕላን መሆኑን አስረድተዋል። ኤርባስ 350 በጣም ዘመናዊ አይሮፕላን ነው። ምክንያቱም በኢንዱስትሪው ለመጨረሻ ጊዜ ዲዛይን የተደረገው ይህ አይሮፕላን ነው። ሲነደፍም በአውሮፓውያን አቆጣጠር በ2006 ዓ ም ነበር። በበረራ ላይ ያነጋገርኳቸው የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም እንዳብራሩት የተገዙት ኤርባስ 350 አውሮፕላኖች ሁሉ በጥቂት ዓመታት ውስጥ ወደ ሀገር ውስጥ ይገባሉ። 14 ነው ያዘዝነው፣ ነው። ይሄ የመጀመሪያው ነው። 13 ይቀራሉ ማለት ነው። እንግዲህ ነሐሴ አንድ ይመጣል፣ የሚቀጥለው ጥር አንድ አለ፣ እንደሱ እያለ ይቀጥላል፣ ደረጃ በደረጃ። በስንት ዓመት መጥተው ተረክባችሁ ጨርሳለህ? መጨረሻ ጥያቄ ያደርጓለሁ። አቶ ተወልደ፣ አየር መንገዱን ትርፋማ ከማድረግ አንጻር ይሄ በቅርብ ጊዜ የሚያመጣው የሚፈጥረው አሁንታ ተጽዕኖ ምንድን ነው? ይሄ እንግዲህ አንደኛ ቅድም እንዳልኩት ገበያ ላይ ተወዳድረን ብዙ መንገደኛ ተሸክመን፣ ያው ውድድሩ ላይ አሸናፊ እንድንሆን ይጠቅመናል። ምክንያቱም ለመንገደኛ የሚሰጠው መስተንግዶ ና አገልግሎት ከሌሎቹ አየር አውሮፕላኖች በተሻለ ሁኔታ ና ምናልባትም ብዙ አየር መንገዶች የሌላቸው አውሮፕላን ነው። ይሄ ከአፍሪካ የመጀመሪያ ነን፣ ከዓለም ሰባተኛ ነን። ይህንን ስንወስድ ስድስት አየር መንገዶች ብቻ ነው የቀደሙ። እንግዲህ ገበያው ላይ አየር መንገዱ ተመራጭ እንዲሆን መንገደኛ በቅድሚያ እንዲመርጠው ያደርጋል። ዛሬ በተካሄደው የምረቃ በረራ ላይ ሚኒስትሮች፣ አምባሳደሮች እና ሌሎች እንግዶች ተሳትፈዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬዮክ አዲስ አሁን አዲስ አበባ እስክንድርን ለዘገባው አመሰግናለሁ።